የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ እረቡ መስከረም 21 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የአማራ ክልል ፖሊስ ኮሚሽነር በሕወሓት ላይ ያቀረቡትን ክስ የሕወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ተቃወሙት። ሕወሓት ይህን ችግር እየፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ሕዝብ የአማራም ሕዝብ በደንብ ያውቀዋል። በሙሉ ዘገባ እንመለስበታለን። በሌላ ዘገባ ደግሞ የአዲስ አበባ ከተማ የትራንስፖርት ቢሮ በከተማዋ ውስጥ ያለው ደካማ የታክሲ ስምሪት ያዘምንልኛል ያለውን መመሪያ የተመለከተ ዘገባ ይዘናል። በኮድ ሶስት ልስራ የሚል አካል ካለ ኮድ ሶስት ታክሲ ስራ አይሰራበትም፣ ክልክል ነው። የአዲስ አበባ ከተማ የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪም ከዶክተር ሰለሞን ኪዳኔ ናቸው። ይዘናቸው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ከዜናዎቹ ጋር ተመልሼ ወደ እናንተ መጥቻለሁ። በትግራይ አዲስ ተፎካካሪ ድርጅት አሲምባ ዲሞክራሲያዊ ፓርቲ የተባለ የተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ መመዝገቡም ታውቋል። የድርጅቱ አስተባባሪ አቶ ጆሪ አስገዶም እንደ ገለጹት የአሲምባ ዴሞክራሲያዊ ፓርቲ ዋነኛ ዓላማ እና አጀንዳ የድንበር ጉዳይ እንደሆነ ተናግረዋል። ዘገባውን ያደረሰን አለም ሳይ ከመቀሌ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ምክትል ዋና ጸሐፊ ኡርሱላ ሙለር ከትላንትና ወዲያ ሰኞና ማክሰኞ ኤርትራ ላይ ፍሬያማ ጉብኝት አካሂደዋል ሲል የኤርትራ የማስታወቂያ ሚኒስቴር መግለጫ ሰጥቷል። ሙለር በጉብኝታቸው ወቅት ከጤና ጥበቃ ሚኒስቴር አሚና ኑር ሁሴን ከእርሻ ሚኒስቴር አርፋነ ብርሃና ከሌሎችም ባለስልጣኖች ጋር ተገናኝተው መነጋገራቸውን መግለጫው ጠቅሷል። በስብሰባቸው ወቅት የኤርትራ መንግስት ከተባበሩት መንግስታት ድርጅት ጋር በመተባበር ስለሚያከናውናቸው መርሃ ግብሮች ሀሳብ ተለዋውጠዋል። ለወደፊት ስለሚደረገው የልማት ትብብርም ተነጋግረዋል ይላል የኤርትራው የማስታወቂያ ሚኒስቴር ያወጣው መግለጫ። ዩናይትድ ስቴትስ ዩናይትድ ስቴትስ በ ሃያ ስምንት ዓመታት ለመጀመሪያ ጊዜ ሶማሊያ ውስጥ ኤምባሲ ከፈተች። ዛሬ የከፈተችው አዲስ ኤምባሲ ሞቃዲሾ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ምድር ላይ ይገኛል። የቀድሞው የዩናይትድ ስቴትስ ኤምባሲ የተዘጋው እንደ ኤሮፓውያን አቆጣጠር በ1991 ዓ ም ሶማሊያ ውስጥ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አዲሱ ኤምባሲ ያወጣው መግለጫ ሞቃዲሾ ውስጥ መልሶ ኤምባሲ የማቋቋሙ ተግባር የቀጠለው የዩናይትድ ስቴትስ እና የሶማሊያ ግንኙነት ተጨማሪ እርምጃ መራመዱን ያሳያል ይላል። ሰሜን ኮሪያ ሰሜን ኮሪያ ውስጥ ዛሬ የተኮሰችው ሚሳኤል ከሰርጓጅ መርከብ ሊመጥቅ በሚችል መንገድ የተቀየሰ ይመስላል ተብሏል። ይህ በሀገሪቱ የመሳሪያ ፕሮግራም ላይ የተንጸባረቀ ወሳኝ እድገት ነው ተብሏል። ከጥቂት ቀናት በኋላ ከዩናይትድ ስቴትስ ጋር ለማካሄድ በታቀደው የኒክሌር መሳሪያ ንግግር ላይ ያተኮረ አብይ ትንኮሳም ተደርጎ ተገምቷል። የደቡብ ኮሪያ ወታደራዊ ኃይል እንደሚለው ሰሜን ኮሪያ ቡክኩሶንግ በተባለ የሰርጓጅ መርከብ አይነት የሚምዘገዘግ ባለስቲክ ሚሳይል ሳትፈትሽ አልቀረችም። ሚሳይሉን ዛሬ ማለዳ ላይ የተኮሰችው ጋንግ ዎንግ ክፍለ ሀገር ውስጥ ዎንሳን በተባለች የጠረፍ ከተማ አጠገብ ካለው ባህር መሆኑን ወታደራዊ ኃይል ጠቁሟል። ሆንግ ኮንግ ሆንግ ኮንግ ውስጥ ዛሬ በመቶዎች የሚቆጠሩ ሰዎች ትላንት በተካሄደው ግጭት የታከለበት ጸረ ቻይና ሰልፍ ላይ በፖሊሶች በተገደለው ተማሪ ትምህርት ቤት አካባቢ ተሰባስበው አስበው ትሏል። የ18 ዓመት ዕድሜው ተማሪ አንዱን ፖሊስ በብረት ብረት ለመምታት ሲሞክር ፖሊሱ በቅርበት ሆኖ ልጁን ደረቱ ላይ ሲተኩዙበት አንድ የቪዲዮ ምስል ያሳያል። ሆንግ ኮንግ ውስጥ ባለፈው ሰኔ ወር የተቃውሞ ሰልፍ ከተጀመረበት ጊዜ አንስቶ ፖሊስ ተኩስ ሲከፍት ለመጀመሪያ ጊዜ ነው ተብሏል። የሆንግ ኮንግ ፖሊስ ኃላፊ ስቲቨን ሎ ፖሊሱ ተኩስ የከፈተው ለሕይወቱ ስለሰጋ በመሆኑ አግባብ አለው ብለዋል። የተቃውሞ ሰልፈኞቹ በፖሊስ ላይ እቤት የተሰራ የቤንዚን ቦምብ ወርውረዋል። በዋና ዋና የከተማይቱ ክፍሎችም እሳት አጋይተዋል። ፖሊሶቹ ደግሞ እምባስ መጪ ኳስ ጋዝ ተኩሷል፣ በውሃ ግፊትም ተጠቅመዋል። አድማጮች ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችንን እናስደምጣችሁ። በአማራ ክልል ከቅማንት ማህበረሰብ ወገን ወታደራዊ ስልጠና በመስጠትና በማስታጠቅ ሕወሓት አካባቢውን እያወከ ነው በማለት ሰሞኑን ለቪኦኤ የተናገሩት የክልሉ ፖሊስ ኮሚሽን ኮሚሽነር አበራ ዳሙን በተመለከተ ምላሽ የሰጡት የሕወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ፓርቲያቸው እንደዛ እንዳልፈጸመ ፖሊስ ኮሚሽነሩ ጭምር ያውቃሉ ብለዋል። ፖሊስ ኮሚሽነር አበረ አዳሙ ሰኞ ዕለት ለአሜሪካ ድምጽ በሰጡት ቃል ይህንን ተናግረው ነበር። እነዚህ ሰዎች ሰልጥነው የሚመጡት ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለተነ እሚልካቸው ይሄ በቂ ማስረጃ አለን። ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል እያሰለተነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጡ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኘ አድርጉ እያለ የሚልካቸው ትህነት የተባለ ደም የጠማው ድርጅት ነው። ከህጻናት ከሴቶች፣ ከአዛውንቶች መሀል ሁነው ነው የሚጠቁሱብን ያለው። ወደኛ ኃይል ቤት ውስጥ ነው ነው የሚመጡት የኛን ኃይል ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለን። ግን ይህንን ህዝባችን ሰዓቱና ጊዜው ሲደርስ ለህዝባችን ይፋ እናደርጋለን። የእኛ ልዩ ሀይል፣ የእኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው የአማራ ልዩ ሀይል፣ የአማራ ፖሊስ አይምታ ይሉናል። በአማራ አስተዳደር ስር እየመሩ እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንን ይህን እንዲያውቀው እንፈልጋለን። የሲቪል መኪና የሲቪል ተሽከርካሪ መንገደኞቹን እኮ ነው ብድንጋይ እያንከባለሉ ከተቀራራ ላይ በጥይት ጎማውን እየመቱ እንዲከባለል እያደረጉታል። ይህን ሀይል ነው ይህ ሀይል ነው በኛ ላይ እየተኮሰን የሚበጠብ ጋር ይህ ሀይል ደግሞ ትግራይ ሰልጥ የሚመጣ ሀይል ነው የግብጽ መሆን አለበት። ለትግራይ ህዝብም ጭምር ነው ይህን መልእክት የማስተላልፈው። የትግራይ ህዝብ ከአማራ ህዝብ ጋር ጠብ የለውም እናወቅ ካውዚን ላይ ሲያጨፈጭፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜተድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበጠበት ስለሚፈልግ ይህን እየሰራ ነው ያለ። እዚህ አጋጣሚ የአማራ ወጣት፣ የአማራ ህዝብ አንድነቱን ጠብቆ ይህን እኩይ ድርጊት እንዲታገለው ትሪ እናስተላልፍ ወዳለሁ። ለዚህ የኮሚሽነር አበረ አዳሙ ክስ ምላሽ እንዲሰጡ የተጠየቁት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው የአማራ ክልል የጸጥታ አካላት በሰላማዊ ህጻናትና ሴቶች ጥቃት ለማድረስ በሚያደርጉበት እንቅስቃሴ ከተጠያቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው በማለት ገልጸዋል። ዘጋቢያችን ሙልጌታ አጽባህ ነው ያነጋገራቸው። ምላሽ ከሚሰጡበት ይጀምራሉ። ህወሓት ይህን ችግር እየፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቃል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ሕጻናትና ምስኪን ሴቶችን እናቶችን፣ ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን እንደ ሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሀት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክለዋለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለ ተደራጅ ተሄደ አልሳካ ሲል አይ የሆነ ነገርማ አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ እንደሚፎክሩት ብዙ ጊዜ በተደጋሚ እንደሚፎክኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። በግጭቱ ህወሓት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበራ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ በጉዳይ ላይ የህወሓት እጅ እንደሌለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል። ካሁን በፊት የነበሩት የጸጥታ ኃላፊዎች በተለያዩ መድረኮችም ላይ ከአማራ ክልል ባለስልጣናት በዚህ ጋር በተያያዘ የሚቀርበው ማስረጃ ራሱ ክሱ ነው የአማራ ክልል አንዳንድ የስራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ አባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ ሚሉት ማስረጃ ስለሌለ ነው። የቅማንት ህዝብ ጥያቄ ፖለቲካዊ ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌዴራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል። ዋናው ነገር የቅማንትን ህዝብ ጥያቄ ያነሳው የቅማንት ህዝብ ነው ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌዴሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ የነበረ ይህን ጥያቄ በወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ በአንድ ወይም በሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል ሽፍታ በማሰማራት መልሳለሁ ብለህ ስትንቀሳቀስና ያ እየተበደለ ያለ እየተጠቃ ያለው ህዝብ ራሱን ለመከላከል ብሎ እንቅስቃሴ ሲያደርግ አይ ራሱን መከላከል አይችልም እኮ ነበር የእገሌ ድጋፍ ባይኖረው ኖሮ የሚል አንደኛ ራሱን እንትኑን አስበህ፣ በጣም አሳፋሪ ነው። ሰው ባይደግፋቸው ኖሮ እኮን ጨርሳቸው ነበር የሚል ነገር ነው ይመስለው ና እኔ እውነት ለመናገር እንደ ፓርቲ የፓርቲን አቋም የፓርቲ አቋም አሁንም ቢሆን በክልሉና ና በፌዴራል መንግስት የተሰጠው ትኩረት ተሰጥቶት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ እያደረሱት ያሉትን ግፍ ለማስቆም የሚያስችል ፌዴራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽዕኖ ነፃ የሆነው መንግስትም ሌሎች ክልሎችም ተባብረው ይህንን ማስቆም የሚችሉበት ስራ ቢሰራ ትክክል ነው የሚል እምነት አለን። ከዚህ ውጭ አሁን የምትላቸው ሰዎች ድሮውኑም ሽፍቶች ያሰማሩና የሽፍቶቹ እንቅስቃሴ ሲከሽፍ፣ አይ የሽፍቶቹ እንቅስቃሴ የከሸፈው እንቅስቃሴውን የአማራ ህዝብ ስለማይደግፈው ነው ከማለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን ምስኪኖቹን ስላገዘ የሽፍቶች እንቅስቃሴ ከሸፈ የሚሉት እና እንትኖ ራሱ በጣም ያስደነግጥ ያሳዝናልም፣ ያሳፍራልም። ስለዚህ በዚህ ደረጃ መልስ ለመስጠት መገደድም ራሱ ያሳዝነኛል። በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል። የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው። ምንም ጥያቄ የለውም። ግን በዛ ደረጃ አለመንቀሳቀሳችን ያሳፍረኛል። ያንን አትሊስት በአደባባይ ወጥተን ይህን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች፣ የኢህአዴግ መድረኮች፣ የመንግስት መድረኮች ላይ ይህን ጥያቄ ቢመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌዴራል መንግስትም ይሁን በገዢው ፓርቲም ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ በማለት አለመቻላችን ያሳዝነኛል እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው። እንደውም የሚያሳፍነው በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የአዲስ አበባ ከተማ የትራንስፖርት ቢሮ በከተማ ውስጥ ያለው ደካማ የታክሲ ስምሪትን የያዘ ምንልኛል ያለውን መመሪያ አውጥቷል። በመመሪያው መሰረት ማናቸውም የታክሲ አገልግሎት የሚሰጡ ኮድ አንድ መኪኖች ኤሌክትሮኒክስ ታክስ ስምሪት ወይም ኢታስ በሚሰኝ አዲስ ስርዓት ውስጥ መመዝገብ አለባቸው። በመመሪያው መሰረት የግል መኪና ወይም ኮድ ሁለት ተጠቅሞ የትራንስፖርት አገልግሎት መስጠት አይቻልም። ኮድ ሶስት መኪናም በተመሳሳይ ከኪራይ አገልግሎት ውጪ መደበኛ የታክሲ አገልግሎት እንዳይሰጥ ተከልክሏል። የዚህን አነጋጋሪ መመሪያ ዓላማና አተገባበር በተመለከተ ሀብታሙ ስዩም ከከተማው የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪ ከዶክተር ሰለሞን ኪዳኔ ጋር ቆይታ አድርጓል። የአንድ አዲስ አበቤ ነዋሪ የችግር ዝርዝር ውስጥ የታክሲ አገልግሎት ሮሮን የሚመለከት ማጣት ከባድ ይሆናል። ጥራቱ የተስተካከለ ደህንነቱ የተጠበቀ በተመጣጠነ ዋጋ በተፈለገው ሰዓት የሚገኝ የታክሲ አገልግሎት ያለመኖሩ ነገር ብሎም ለቁጥጥር ያለመመቸት ችግሩን ለመቀየር ነው አዲሱን መመሪያ ማውጣት፣ ይላል የከተማዋ የትራንስፖርት ቢሮ። አዲሱ መመሪያ ማናቸውም የታክሲ አገልግሎት ለመስጠት የሚሹ የመኪና ባለቤቶች መኪኖቻቸውን ኤሌክትሮኒክ ታክሲ ስምሪት ወይም ኢታስ በተሰኘው ስርዓት ውስጥ ማስመዝገብ አለባቸው። በዋናነት ኮንሰፕቱ ማንም ሰው ኮድ አንድ ተከልክሎ ነበረ። ኮድ አንድ ተፈቅዷል። አሁን የተፈቀደው ግን መጀመሪያ ከኢታስ ድርጅቶች ሄደው ሲመዘገብ ነው። እኔ በኤሌክትሮኒክ ሲስተም አገልግሎት እሰጣለሁ ብሎ ተስማምቶ ከነሱ መርጦ ደስ ካለው መርጦ ተስማምቶ ሲመጣ ውል አስሮ ሲመጣ ማለት ነው። በሌላ አባባል በኢታስ ድርጅቶች እንጀራ ሲሆን እንደ ማለት ነው። በሌላ አባባል ሲነገር እንጀራ ሆኖ ሲመጣ ያኔ ኮድ አንድ ታርጋ ይሰጠዋል። ቀለም መርጦ ለምቀብቶ ይሰራል። ይሄ እንደ ታክሲ ይሰራል ማለት ነው። እንደ ታክሲ ከሰራ ሁሉ ቀን በፈለገው አገልግሎት ይሰራል። ይሄ ደግሞ ይሄ ፕሪቪሌጅ የሚሰጠው ምንድን ነው? አንድ መኪናቱን የያዛትን መኪና ይዞ አዙል ግብሩ በጣም ርካሽ ነው። ወደዚህ የሚከፈል ግብር በዓመት የሚከፈል ግብር በጣም ክርካሽ ነው። ፕሪቪሌጅ ስለሆነ ትራንስፖርት እዚህ በዛ ደረጃ ተጠቃሚ ያደርገዋል። የሰማችኋቸው በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የኢኮኖሚክ ክላስተር አስተባባሪ እንዲሁም የከተማዋ የትራንስፖርት ቢሮ ኃላፊ የሆኑትን ዶክተር ሰለሞን ኪዳኔን ነው። ይህ መመሪያ የቴክኖሎጂ ድርጅቶች በፈጠሯቸው መተግበሪያዎች አማካኝነት ከደንበኞቻቸው ጋር እየተገናኙ የታክሲ አገልግሎት ሲሰጡ ለነበሩ የኮድ ሶስት የንግድ መኪኖች የታክሲ አገልግሎት እንዳይሰጡ እገዳ ጥለዋል። የመኪና ኪራይ አገልግሎት እንዲሰጡ ግን ይፈቅዳል። እሱም ግን ቀላል አይሆንም። በኮድ ሶስት ልስራ የሚል አካል ካለ ኮድ ሶስት ታክሲ ስራ አይሰራም፣ በህግ ክልክል ነው። መኪናዎች አንዱ ሰው ሰብሶ መኪናዎች ይዞ መኪናዎች ማከራየት ይችላል ከነ ሽፌራቸው ከሽፌር ውጪ ማከራየት ይችላል። ለአከራይ ካለ አንዱ ሰው መብቱ ነው። ኮድ ሶስት ወስዶ ማከራየት ይችላል። በቴክኖሎጂ የተገናኘ አከራይ መብቱ ነው። ይህን ሲያደርግ ግን ሙሉ የንግድ ስርዓቱን ማክበር መቻል አለ። የንግድ ፍቃድ ያስፈልገዋል። ካሽ ሬጅስተር ያስፈልገዋል ደረሰኝ መቁረጥ አለበት። ለእያንዳንዷ ትራንዛክሽን ደረሰኝ መቁ- እንዲቆጥ ይገደዳል። ግብሩም እንደ ታክሲ አይጠጣም። በጣም ወጥ የሆነ ነው። አምስት ጥፍ አካባቢ እንደዚህ አካባቢ ነው። አዲሱ መመሪያ ከሰላሳ ሺህ በላይ የሆኑ መደበኛ የታክሲ አገልግሎት የሚሰጡ መኪኖች በወጥ ስርዓት ውስጥ ገብተው ለተጠቃሚዎች በተሻለ ዋጋ አገልግሎት እንዲሰጡ ያደርጋቸዋል ብለዋል ዶክተር ሰለሞን። አዲሱ መመሪያ ቁጥር ዜሮ አምስት አስራ አንድን በተመለከተ የተወሰኑ ቅሬታዎች ሲዘዋውሩ መሰንበታቸው ይታወሳል። አንደኛው ቅሬታ ከተማዋ ውስጥ የንግድ መኪኖቻቸውን ተጠቅመው በሙሉና ትርፍ ጊዜያቸው የማጓጓዝ አገልግሎት የሚሰጡ ወገኖች ይገፋል። የትራንስፖርት እጥረት ባለባት ከተማ ይህንን ማድረግ በአማራጮች ላይ ፊትን እንደማዞር ነው የሚል ነው። መጀመሪያ ደረጃ አንዱ መታሰብ ያለበት ትራንስፖርት የሚፈታው መኪና በብዛት ስለተንቀሳቀሰ አይደለም። ይህ ሚስ ኮንሰፕሽን ነው አንዱ። ትራንስፖርት የሚፈታው ሰው በአንድ ተሽከርካሪ ብዙ ሰው መመላለስ ይችል ነው። በመጀመሪያ ደረጃ መታየት ያለበት መንቀሳቀስ የሚገባቸው ተሽከርካሪዎች መንቀሳቀስ ይችላሉ ወይ ታክሲዎች እነዚህ ላዳ ብለን በተለምዶ የምናውቃቸው ከተማ ውስጥ ቁጭ ብለው ነው የሚውሉት። ግን ወደ ሰላሳ ሺህ አካባቢ የሚጠጓሉ እነዚህ ታክሲዎች መንቀሳቀስ ቢችሉ ብዙ ሰው ማመሳት ይችላሉ። በኢታስ የታቀፉ ኮድ ሁለት እና ኮድ ሶስት ተሽከርካሪዎች በጣም ትንሽ ናቸው፣ በጣም ትንሽ ናቸው። ቁጥራቸው ማለት ከነዛ ጋር የሚወዳደሩ አይደለም። በቁጥር ቢያንስ አንድ ለአርባ የሆነ ሬሽዮ አለ። ስለዚህ ይፈታ ቢባል እንኳን መንቀሳቀስ ያለብን እንኳን የቆሙት ተሽከርካሪዎች ነው መሆን ያለብን ስለዚህ መጀመሪያ ስንነሳት ስለ ጥቂት ተሽከርካሪዎች ነው ወይ፣ ስለ ብዙ ተሽከርካሪዎች ነው? ከዛ አንጻር በጣም ብዙ ተሽከርካሪዎቹ ለዚህ ተብለው ኦልሬዲ ፍቃድ የተሰጣቸው መንቀሳቀስ መቻል አላባቸው። እነሱ መንገድ በየመንገዱ ዳር ላይ ቆመው መንገድ ሲያጨናንቁ፣ ሌሎች ጥቂት ተሽከርካሪዎች ስለተንቀሳቀሱ ትራንስፖርት ይፈታል ማለት ነው። ምነ ምናልባት አሁን ሌላኛው ጥያቄ የሚሆነው በአውሮፓም እንዲሁም በአሜሪካን ሀገር ለምሳሌ ኡበር፣ ሊፍት የሚባሉ አገልግሎቶች አሉ። ከእነሱ ኢትዮጵያውያኖቹ በመኮረጅ ወይም የእነሱን ተሞክሮ በመያዝ የግል መኪኖችን ከቴክኖሎጂ ድርጅቶች ጋር በማስተሳሰር መጀመር የሚፈልጉት ነገር አለ። ግላዊነቱ እንደተጠበቀ በትራንስፖርት ቴክኖሎጂ ውስጥ መሳተፍ የሚፈልጉ ድርጅቶችን ሙከራ ማቀጨጫ አይሆንም ወይ ማሻሻ አይሆንም ወይ እዛ የምናነሳቸው ሀገሮች ላይ? በአሁኑ ሰዓት አንገ ያነቃጭ ያለው ኡበር ምን አይነት የህግ ስርአት እናስቀምጠው፣ ስርአት ማስያዝ እንዳለባቸው ነው የቸገራቸው። ህግ የላቸውም። በጣም በትልቅ ፈተና ውስጥ ነው ያለን። ቴክኖሎጂ እንዲመጣ ቴክኖሎጂ ወደምትፈልገው መንገድ ገበና አድርገህ ካልወሰድከው ስዩዝለስ ገዳይም እኮ ነው። ቴክኖሎጂ ገዳይም ነው፣ አይሽም ነው። አንዳንድ ነገሮች ሲጀምሩ የመጀመሪያ ስሜቶች ስኬቶች እንደምንዋ፣ ግን ባለሙያዎች ላይ ነው አናላይዝ ተደርጎ የት እንደሚደርስ ታስቦ ነው መፍትሄ የሚሰጠው። አዲሱ መመሪያ ከነሐሴ 2011 ዓ ም ጀምሮ በሥራ ላይ እንደዋለ ሰምተናል። ተከታዩ ዘገባችን ሴቶች በጋቢና ነው። በዛሬው የጋቢና ሴቶች ህይወትን ለመለወጥ የሚሰራው ጥምረት ስለ ህይወት ድርጅት ዋይዝ አፕ የተሰኘ የሴተኛ ዳሪዎችን ስለ ኮንዶም ማጠቃቀምና ህይወታቸውን ስለሚያሻሽሉበት ሁኔታ የሚያሰለጥን ድርጅት ጋር ቆይታ አድርገናል። አቶ ወንድማገኝ ንቁ የድርጅቱ ፕሮጀክት ስራ አስኪያጅ ናቸው። ከኤደን ገረመው ጋር ቆይታ አድርገዋል። ኤደን ገረመው በተከታዩ ዘገባ ይዘዋለች። በ1997 ዓ ም ጥቂት ወጣቶች ድህነትን ለመቅረፍና የሴቶችን ህይወት ለማሻሻል በሚል ዓላማ ጥምረት ለህይወት የተሰኘ ድርጅት ከፍተው በቤታቸው ያሉ ሴቶች እራሳቸውን የሚችሉባቸው የስልጠና ፕሮግራሞችን በማመቻቸት ስራ ጀመሩ። በዚህ መሀል ታዲያ ኤች አይ ቪ ኤድስ በሀገሪቷ ላይ በተለይም በሴቶች ላይ ያደረሰውን ችግር አብረን ለመቅረፍ ብንችል ብለው ዋይዛፕ የተሰኘ መርሃ ግብር ቀረጹ። የዚህ መርሃ ግብር ስራ አስኪያጅ አቶ ወንድማገኝ ንቁ ስለ ድርጅቱ ዓላማ እንዲህ ይላሉ። ዋይዛፕ የምንለው ፕሮግራም አለ። በተለይም ሴተኛ አዳሪዎችን ትኩረት አድርጎ በአዲስ አበባ ሁለት ክፍለ ከተሞች ላይ በተለይም በአቃቂ ቃሊቲ ክፍለ ከተማ ና በአዲስ ከተማ ላይ እንዲሁም በባህር ዳር ከተማ በአዋሳ ከተማና በአዳማ ከተማ የፕሮጀክት ቢሮዎችን በመክፈት በመስራት ላይ ይገኛል። ሴተኛ ዳሪዎችን ብቻ አይደለም በዚህ ፕሮጀክት የምንደርሰው የእነሱም ደንበኞች አሉ። ተሻግረን ከደንበኞቻቸውን በዘለል ደግሞ ሴተኛ ዳሪዋ እንደማንኛውም ማንኛውም ሰው ሰው ናት እና ከእነሱ መብት ጥበቃ ጋር በተያያዘው የሚመለከታቸውን አጋር መስሪያ ቤቶች መንግስታዊ እና መንግስታዊ ያልሆኑ ድርጅቶችን በማሳተፍ የምንሰራበት ፕሮጀክት ነው። ከሰማኒያ ስምንት ሺህ በላይ ሴተኛ አዳሪዎችን ባለፉት አስር ዓመታት ውስጥ ማሰልጠን ችለናል። እነዚህን ሴቶች የምናሰለጥናቸው ደግሞ ነው በአግባቡ ኮንዶም እንዴት መጠቀም ይችላሉ፣ ከዛ ባለፈ ደግሞ እንዴት ስ ከደንበኞች ሰው ጋር መደራደር ይችላሉ፣ እራሳቸውን ያሉበትን የጤናና የማህበራዊ ሁኔታ እንዴት አድርገው ማሻሻል ይችላሉ በሚሉ ጉዳዮች የተለያዩ ስልጠናዎችን እንሰጣቸዋለን። ስለዚህ ከፍተኛ ቁጥር ያላቸው ሴቶችና እናቶች ተጠቃሚ መሆን ችለዋል። የከፈተናቸው የማረፊያ ማዕከላቶች አሉ። እነዚህ ማረፊያ ማዕከላቶችን እናስተዋውቃለን። እንዴት ነው የምናስተዋውቀው? የኛ የመስክ ሰራተኞች በቀጥታ ሴተኛ አዳሪዎች ወደሚገኙበት ቦታዎች ይሄዳሉ። ቀንና ማታ ሆቴሎች ላይ መሸታ ቤቶች አሉ። አረቄ ቤት፣ ጠላ ቤቶች እነዚህ አሉ። እነዚህ አካባቢዎች ላይ ሴተኛ አዳሪዎች ይገኛሉ እና ሄደን ያሉትን አገልግሎቶች እናሳውቃቸዋለን። ስትመጡ ሻወር መውሰድ ይችላሉ፣ ልብሳቸውን ማጠብ ይችላሉ፣ ምግባቸውን አብስለው መመገብ ይችላሉ። ከኩዮቻቸው ጋር ደግሞ ቁጭ ብለው ቡና አፍልተው እየተወያዩ ስለ ገጠማቸው ህይወት ያወራሉ። በተጨማሪም ስለ ጤና ጉዳዮች እነሱ ያስተምሯቸዋል። አቶ እንደማገኝ አሁንም ድረስ ኤች አይቪ ኤድስ ለህብረተሰቡ ስጋት ነው። ስለ ኮንዶም ማወቅና መጠቀምም ልዩነት አለው፣ ይላሉ። ትልቁ ያለው ነገር ምንድን ነው? በእርግጥም ስለ ኮንዶም የማያውቅ የለም ለማለት ተደፈረበት ሁኔታዎች አሉ። ግን ካየነው ከፍተኛ የሆኑ ከኤቻይቤት ጋር ተያያዥነት ያላቸው ስራዎች ሲሰሩ የነበሩት ሰራተኞች ባለፉት አምስት አስር አመታት በፊት ይሰሩ ነበረ። እነዚያ ሰፊ ስራዎች ይሰሩ በነበሩበት ወቅት በጣም ህጻናቶች የነበሩ አሉ። እነዛ በፊት ህጻናት የነበሩ አሁን ለአቅመ አዳም እና ለአቅመ ሔዋን የደረሱበት አሉ። ትኩስ ኃይል ናቸው። እነሱ ላይ የበለጠ ያልተሰራበት ሁኔታ አለ። በእርግጥም አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ለሀገር ክሽቷል ህዜ ስርጭት የሚለው አንድ ምሳሌ ላንሳልሽ። ሴተኛ አዳሪዎች የራሳቸው እጮኛዎች ሊኖሯቸው ይችላሉ የራሳቸው ጓደኛዎች አሏቸው። ምን ይባላሉ? ባሉካ ይባላሉ። ከሌሎች ደንበኞቻቸው ጋር በሚሰሩበት ሰዓት ኮንዶም ይጠቀማሉ። ባሉካ ከሚባሉት ጋር በሚገናኙበት ሰዓት ኮንዶም የመጠቀም ቴንደንሲያቸው በጣም ዝቅተኛ ነው። ጥምረት ለህይወት የእነዚህን ወጣት ሴቶች ህይወት ለመለወጥም ብድር በማመቻቸት ስራ እንዲጀምሩ እንደሚያደርግ ይናገራሉ። ራሳቸውን ከዛ ህይወት እንዲያወጡ ከማድረግ ጥረት ጋር በተያያዘ እስከ ሀምሳ ስምንት የሚጠጉ የራስ አገዝ ቡድኖችን ማቋቋም ችለናል። እነዚህ ራስ አገዝ ቡድኖች በተለያዩ የገቢ ማስገኛ ስራዎች ላይ ተማርተው ይገኛሉ። በተለያዩ የሀገሪቱ ከተሞች ውስጥ ይገኛሉ። ለምሳሌ ሳሙና ማምረት ላይ የሚሰሩ አሉ። የኮስሞቲክስ ወይንም እንደዚህ የውበት መጠበቂያ እቃዎችን የሚሸጡ አሉ። በፀጉር ስራ የተሰማሩ አሉ። በምግብ አቅርቦት ስራም የተሰማሩ አሉ። ከዛ ህይወት ውስጥ ወጥተው እና ሰፊ የሆነ ለውጥ ማምጣት ተችሉ። ገነት እዮብ የሀያ አራት አመት ወጣት ስትሆን የአንድ ልጅ እናት ናት። ልጇን ለማሳደግ ስትል ወደ ሴተኛ ዳርነት ህይወት እንደገባችና አሁን ግን ከዚህ ህይወት ለመውጣት ከጥምረት ለህይወት ጋር እየሰራች መሆኑን ትናገራለች። በአራት አመት ያህል በሴተኛ ዳርነት ህይወት ውስጥ ነው የምንተዳደረው እና እነሱ ወደ ኛ መተው ነው አወቅናቸው። ስልጠና ሰጡ። ከዚያ ከስልጠናው በኋላ ነው አገልግሎት መጠቀም የጀመር ነው። ኮንዶም እንዴት መጠቀም እንዳለብን ከደንበኞቻችን ጋር እንዴት መግባባት እንዳለብን ተምረናል። እና ደግሞ ፕሮጀክት እዛ ማዕከሉ እዛ እንጠቀማለን። ልብስ እናጥባለን፣ ሻወር እንወስዳለን፣ ኩክ ማድረግ እንችላለን። እነዚህ ተጠቅመናል። ከዛም ደግሞ አደራጅተውናል፣ ተደራጅተናል። በቃ ራሳችንን ለመቀየር እና ወደ ተሻለ ነገር ለመለስ ነው ላቡታል። አስር አስር ሆነ የተደራጀ ነው። አሁን ተደራጅተን ቡክ ምናምን እንትን ብለን ነው፣ ግን ያው ሳንቲሙ እስኪ ይገባለን እየጠበቅን ነው። እስከዛ ማስተካከል ያለብንን እያስተካከልን ነው። በምን ደንብ መተዳደር አለብን፣ እንዴት ማድረግ አለብን ምናምን እያወጣን ነው። አቶ ወንድማገኝ ንቁ በጥምረት በህይወት ውስጥ በመስራት የወጣቶቹ ህይወት መቀየር ደስታ እንዳለውም ይናገራሉ። የአንድ ሰው ህይወት ተሻሽሎ ማለትም የመሰለ ነገር የለም። በተለይ ለምሳሌ አንቺ ጋር መጥተው ተጠቅመው ህይወታቸው ተቀይረው በመንገድ ላይ ስታል፣ ዛሬ እኮ እንደዚህ ያደረግኩኝ ልጄን ወደ ተሻለ ትምህርት ቤት ላኩ ዛሬ የተሻለ መብላች እያለ ብለው ሲነግሩች ከዛ የበለጠ ደስታ የለም። በመጨረሻም አቶ የድነቃቸው ሴቶች በዋናነት ህይወታቸው ሲሻሻል የማህበረሰቡ ህይወትም አብሮ ይሻሻላል። ስለዚህም የበለጠ ስራ መስራት ይኖርብናል ሲሉ አሳስበዋል። ኤደንን ለዘገባው እናመሰግናለን። ድርጅቱም በጎ ተግባር እያከናወነ ነው፣ ከዚህም የተሻለ ነገሮችን ያሳካል የሚል እምነት አለን። እንግዲህ እኛም በተጨማሪ ደግመን እነዚህን በሴተኛ አዳሪነት ህይወት ላይ የተሰማሩ ሴቶችን ይዘናቸው እንመጣለን ብለን ተስፋ እናደርጋለን። ኤደን እንግዲህ ደግመ ስታነጋግራቸዋለች። ለሌሎች ሴቶች ምሳሌ ይሆናሉ ብለን እናስባለን። እንግዲህ እንከተለዋለን። ህይወታቸው እንዴት እንደተቀየረ ደግሞ ተከትለን እንዘግባለን። ልክ ነው፣ ልክ ነው። አሁን በአስራ ሰባተኛው የዶሀ የዓለም አትሌቲክስ ሻምፒዮና ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘው ሙክታር ኢድሪስን ግርማቸው ከዶሃ አግኝቶ አነጋግሮታል። ይህንንም ተያያዥ ዘገባዎችን ሰርቷል። ሙክታር ኢድሪስ ያልጠበኩት ውጤት ነበር ብሏል። ምክንያቱም ከማጠሪያ በኋላ ህመሙ በጣም ሞኝ ነበረ። ቀን በቀን ቴካር ማሽን እየወሰድኩ ነበር፣ እየታሸው ነበረ። በቃ እኔ መጀመሪያ ወጥቼ የመራሁት በቃ እኔ አቅሜን ያደርጋለሁ፣ ከዛ በኋላ ሊያመኝ ስለሚችል የምችሉትን ታደርጋላችሁ ብዬ ነበር የወጣሁት፣ ተነጋግረን ነበረ። በቃ ሁለት ዙር ሄድኩኝ፣ ከዛ በኋላ ተቀበሉኝ። በቃ ያው መጨረሻ ኖርዌይ ልጅ ሲወጣባቸው ነው እኔ በቃ ደንግጬ በዚህን ሰዓት እጅልን ሰጥነ ወ ይህን አክል ስንለፋ ውለን ብዬ ትንሽ እንግስቀይር ያሸነፍ ነው። ደጋፊዎቹ በጣም እናመሰግናለን። እንግዲህ ግማሹ ሯጦች እነሱ ነው ማለት ይቻላል። በሞራና የሮጥ ነው። እናመሰግናለን። በጣም አመሰግናለሁ። በበኩሌ በውድድሩ ሁለተኛ የወጣው ሰለሞን ባረጋ የብር ሜዳ ላይ አሸንፏል። ስለ ውጤቱም አስተያየቱን ሰጥቷል። ከአንድ እስከ ሶስት እንወጣለን የሚል እምነት ነበረን። ትንሽ ሙክታር ህመም ላይ ስለነበረ እሱ እንዲህ ይሆናል ብለን አልጠበቅንም ነበር። ለዛ ነበረ ወደኋላ እንዲቀር ያደረግ ነው የነበረ። ትንሽ እሱ እንደውም የተወሰነ እንኳን ቢረዳን ዘግተን ለመውጣት እንችል ነበር። ትንሽ ህመም ነበረው። ዓመቱ ሙሉ ከውድድር ሩቆ ነው የቆየው እና ሺ አምስት ልጆች ስለነበሩ በጣም ፈርተን ነበረ። ካላደረግን እነሱ ፍኒሽንግ የተሻሉ ስለነበሩ ለዛ ነው ኪክ ስናደርግ የነበረው። ጥሩ ነው ተያያዘ። በዶሃው የዓለም አትሌቲክስ ሻምፒዮና በማራቶን የተካፈሉ አትሌቶች በሙሉ ለጤንነትና አስተዳደራዊ አሰራር ሲባል ከሶስት ወር በፊት ምንም አይነት ውድድር ማድረግ እንደሌለባቸው የኢትዮጵያ አትሌቲክስ ፌዴሬሽን ወስኗል። ይህንን ውሳኔ የሚመለከታቸው ሁሉ እንዲያከብሩ ፌዴሬሽኑ አሳስቧል። ውሳኔውን የተላለፈም ከባድ እርምጃ እንደሚወሰድበት ፌዴሬሽኑ አስታውቋል። በዓለም ሻምፒዮኑ በሴቶች ማራቶን የተሳተፉት ሦስቱም አትሌቶች ውድድሩን ማቋረጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ፣ ዶሃ ካታር። ሰላም፣ እንዴት ናችሁ? ድምጻዊት እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ፣ እና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አደርጋለሁኝ። ለጋቢና ቢወይ አድማጮች በሙሉ ይሄንን ዘፈን ተጋበዙልኝ። ባ ግርማን በጣም እናመሰግናለን። እና አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቢያን ሐሪክ በትዊተርም እንዲሁ ሀሽታግ ጋቢናቢን በመጠቀም አድርሱን። አብረናችሁ ስናስተናግዳችሁ ያመሸነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችን በማቀናበር ደግሞ ሞክቢሊያ ቤሮ ነው። አብራችሁን ስለቆያችሁ እናመሰግናለን። ዘቢባ በገራገር አብራችሁ ትቆያለች። በእኛ በኩል ደህና ደሩ Thank dios sagrado